የአማራ ብሔራዊ ክልላዊ መንግስት ዋና ከተማ በሆነችው ባህር ዳር ከትናንት በስቲያ የተጀመረው ስራ የማቆም አድሚያ በአመዛኙ ዛሬም ቀጥሎ ውሏል ሲሉ ከዚያ ያነጋገር ናቸው ነዋሪዎች ገልጠዋል። ሰሎሞን አባተ ነው የተከታተለው። ከባህር ዳር ካነጋገርኳቸው ነዋሪዎች መካከል ማንነታቸው እንዳይገለጽ የጠየቁኝ ነዋሪ ከተማይቱ ውስጥ ባለትራንስፖርትም ሆነ ሌሎች አገልግሎት ሰጪዎች ሥራ ማቆማቸውን እንደቀጠሉ ነግረውኛል። ባህር ዳር እንደቀጠለ ነው። አድማው እንደቀጠለ ነው። የእግር ጉዞ ነው አብዛኛውን የሚታየው እዚያ። ተጨማሪ ድርጅቶች በሙሉ ተንቀሳቀሰን ባየናቸው ዝግ ናቸው። ድርጅቶች ማለት ሱቆች፣ ሆቴሎች፣ ሌላም ሌላምን። ያው የመንግስት ድርጅቶች ባለሙያውም ይሁን ሌላ አካላት በአመራሩ ተገዶ ወደ ቢሮ እንዲገባ እየተደረገ ነው። ግን የመንግስት መስሪያ ቤቶች ክፍት ነበሩ። ዛሬ ክፍት ናቸው፣ አብዛኛዎቹ ክፍት ናቸው። ግን ያው ሳያምንበት ባለሙያው ገብቶ ስራ እየሰራ እንዳለ ነው የሚያመላክት ያለ። ሌሎች ትልልቅ ድርጅቶችስ እንደ ኢንሹራንሶች፣ ባንኮችን የመሳሰሉ? ባንኮች ዛሬ ያው አልፎ አልፎ ካልሆነ በስተቀር ክፍት ናቸው። ሌሎች ድርጅቶች ግን የግል ድርጅቶች ሙሉ በሙሉ ዝግ ናቸው። የአገልግሎት ሰጪዎቹ ማለት ነው። የአገልግሎት ድርጅቶች ዝግ ናቸው። ሆኖም ግን ያው ተገደውም ወደ እንዲከፍቱ ይታሸጋን ሚላን ከንግድ ነው የመጣን ከተለያየ ቦታ ነው የመጣን እያሉም ያስፈራሩ አካላትም አሉ ማስፈራሪያውን በመስጋት ከፍተው አገልግሎት የሚሰጡ መኖራቸውን ነዋሪው ጠቁመው፣ ወትሮ ይቆሙ የነበሩ ገበያዎችና ጉሊቶችም ጭምር እንደሌሉ ተዘዋውሮ ማየታቸውን ገልጸውልኛል። ዛሬም መሀል ለመሀል ገበያዎች ለአካባቢ እየተንቀሳቀሱ ነበረ። ጉልት የሚባል ለምሳሌ የሆነ የተለያዩ የአትክልት አይነቶች፣ የተለያዩ ልብሶ አልባሳቶች፣ ሌላም ሌላ ሚትሮች ይዞ የሚቆሙ ነበር። እነሱ ራሱ የሉም አሁን። የተወረረ ነው የሚመስለው። የአካባቢው ሰው ገበሬው ገበሬው ምርቱን እያያዘ አይመጣም उन्होंने तुम्हें एजी ए कतारी बच्चों में सदस्य ከዚያ በተረፈ ግን አገልግሎታቸውን ክፍት እንዲያደርጉ ከሚሰሙት ማስፈራሪያዎችና በሌላ በኩል ደግሞ አድማው ነገንም እንዲቀጥል ከሚሰሙት ጥሪዎች ያለፈ የጸጥታ ችግር አለመኖሩን ነዋሪው ገልጸውልኛል። የጸጥታ ሁኔታ ምንም ብዙም እንትን የለውም። ያው አልፎ አልፎ ወጣቱ ማህበረሰብ አድማውም እስከዚያው እስከተባለው ቀን እንዲቆይ ያለ አንዳንድ ነገሮችን በኃይል እንትን የማለት የመናገር ሌላም ሌላም ነገሮች አሉ። እዚያ የተረፈው ብዙም የከፋ የጸጥታ ችግር አለ ብለን አልወስድም አሁን ባየሁትኝ የባህር ዳርን የዛሬ ሁኔታ ለመጠየቅ ወደ ተለያዩ የመንግስት አካላት በተደጋጋሚ ስደዋውል አምሽቻለሁኝ ለዛሬ ላገኛቸው አልቻልኩም ጥረቴ ይቀጥላል ቀደም ሲል የሰማችሁት ድምፅ ቃና የተለወጠ በመሆኑ ተመሳሳይ ቃና ያለው ድምፅ ቢገኝ በአጋጣሚ ብቻ የተፈጠረ መሆኑን እገልጻለሁ